17 ቢሊዮን ዶላር ርዝቅ በማስመዝገብ ከአረቡ ዓለም በወረት መጠን ቁንጮ የሆኑት ልዑል አልወሊድ ቢንጥላል በብሉምበርግ የቱጃሮች ዝርዝር መሠረት ከዓለምም 65 ኛው ቱጃር ናቸው። ሪያድ በሚገኘው ባለ 99 ፎቅ ህንጻቸው 37ኛ ፎቅ ላይ በሚገኘው ቢሮአቸው ከብሉምበርጉ የቢዝነሱ ዘጋቢ ኤሪክ ሻትስገር ጋር ያደረጉት ረጅም ቆይታ ትላንት አየር ላይ ውሏል። ጥቅምት 25 2010 ከነበሩበት የሳውዲ ገጠር በረሃ ቤታቸው ሳሉ ነበረ ቤተ መንግስት እንደሚፈለጉ በስልክ የተነገራቸው ለእርሳቸው ቤተ መንግሥት መጠራት አዲስ ባይሆንም የተጠሩበት ሰዓት ያልተለመደ መሆኑ ጥርጣሬን አጭሮባቸው እንደነበር ይናገራሉ። ይሁንና በባለ አምስቱ ኮከብ የሪትስ ካርልተን ሆቴል ያለ ፈቃዳቸው ለ83 ቀናት እንዲቆዩ የተደረጉት ልዑል ወሊድ ቢንጥላል እስረኛ የሚለው መጠሪያ ለቆይታቸው እንደማይመጥን ነው ያብራሩት። እስረኛ የሚለውን ቃል እኔ ለነበረኝ ቆይታ አልጠቀምበትም። ከመያዛችን ጀምሮ ሁሉም ነገር ክብራችንም ሆነ ልዕልናችን በጠበቀ መልኩ የተከናወነ ነበር። እንዲቆይ የተደረገው ቴህራን ወይንም ሰንዓ አይደለም፣ እዚሁ ሀገሬ ውስጥ ነው። እኔ ብሔራዊ ስሜት አለኝ። ራሴን እንደ አርበኛ ነው የማየው። በደረሰብኝ ነገር ተበሳጭቼ ለበቀል የሚሄድ ሰውም አይደለውም። ከንጉሷ አጎቴ ከአልጋ ወራሹ ልጁም ሆነ ከሀገሬ ከህዝቤ በተቃራኒ ለመቆም የሚያስችል ምንም ስነ ልቦና የለኝም። የሪት ካርልተን ሆቴል ቆይታውን ያለመግባባት ውጤት ብለውት ነበር። በምንድን ነው ያልተግባባችሁት? ያለመግባባት ስል እንደ እኔ እምነት እዚያ ቦታ ላይ መገኘት አልነበረብኝም። እንዳለመታደል ሆኖ ተገኝቻለሁ። በእርግጥ ከተያዙት መካከል ሁሉም በሚያውቀው አንድ ሁለት ሶስት ብለን መቁጠር የምንችላቸው ሰዎች በሙስና ውስጥ እጃቸውን ያስገቡ ነበሩ። የእኔ ግን ምንም አይገኝበትም። እንደ መታደል ሆኖ ደግሞ አሁንም ነፃ ወጥቻለሁ። ዎል ስትሪት ጆርናልም ሆነ ሌሎች ትልልቅ መገናኛ ብዙኃን እስከ 6 ቢሊዮን ዶላር ከፍለው ነው ነፃ የወጡት ብለው መዘገባቸውን ያነሱት ልዑል ወሊድ ምንም አይነት ክፍያ እንዳልፈጸሙ ቢናገሩም በእርሳቸውና በመንግስት መካከል የተደረገውን የመግባቢያ ስምምነት ዝርዝር ከመናገር ተቆጥበዋል። ከመንግስት ጋር የሚያግባባኝን ስምምነት ተፈራርም ያለው፣ ይህ ስምምነት በሁለታችን በኩል በሚስጥር እንዲያዝ ተስማምተናል። አንዳንዶች ስምምነቱን ሴትልመንት ወይንም ለመክፈል መስማማት ሲሉትም ሰምቻለሁ። ነገር ግን አይደለም፤ በማንኛውም መንገድና አይነት የሚከፈል ካለ ጥፋተኛ ነበርኩ ማለት ነው። ያ ደግሞ የሚሆን አይደለም። አልጋ ወራሹ መሐመድ ቢን ሰልማን በሳውዲ አረቢያ አዲስ ዘመን እያመጣ ነው ያሉት ወሊድ ቢን ጥላል ሁሉም ሰው ሊደግፈው እንደሚገባ አስምረውበታል። ከመንግስት ሆነ ከልዑላኑ ጋር ያላቸው ግንኙነት ተጠናክሮ መቀጠሉን እርሳቸው በእስር ላይ እያሉ ልጃቸው የሀገሪቱ የቱሪዝም ሚኒስትር ወንድማቸው ደግሞ የደቡባዊው የአሲር ግዛት ምክትል ገዢ ሆነው መሾሟቸውን ዋቢ ጠቅሰዋል። ይህ በእንዲህ እንዳለም ከሳውዲ ባለሀብቶችና ባለስልጣናት ጋር ባለፈው ጥቅምት ወር መጨረሻ ጀምሮ በቁጥጥር ስር የዋሉት ትውልደ ኢትዮጵያዊው ሼክ መሐመድ ሁሴን አላሙዲን የሪት ካርልተንን ሆቴል ከለቀቁ ካለፈው ጥር ወር ጀምሮ የት እንደሚገኙ በይፋ የታወቀ ነገር የለም። በሙስና ጠርጥሮ በቁጥጥር ስር የዋላቸው የሳውዲ መንግስትም ሆነ የቅርብ ቤተሰቦቻቸው በይፋ ባይናገሩም፣ ሪያድ ውስጥ በሚገኝ አንድ ቦታ በስር ላይ እንደሚገኙ ይፋ ያልሆኑ መረጃዎች ያመለክታሉ ምናልባት ከስድስት ወር በኋላ ይጀመራል የተባለው የፍርድ ሂደት በሚቀጥለው ወር ከጀመረ ያኔ ይፋ የሚወጣ እንደሚሆን ታዛቢዎች ይናገራሉ። ስለሺ ሽብሩ ለዶይቼ ቬለ ሪያድ